ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ጤና ይስጥልን ክቡራትና ክቡራን አድማጮች ከሰኞ እስከ አርብ በየዕለቱ ከምሽቱ 1 ሰዓት እስከ 1 ሰዓት ተኩል በ1431 ኪሎ ሄርትስ መካከለኛ ሞገድ የሚሰራጨውን ዝግጅት ጀመርን በቀጥታ የሚተላለፍላችሁን የዛሬ ሐሙስ ሐምሌ 9 2007 ዓ ም ስርጭት ይዤ ማስተናግዳችሁ ሰሎሞን አባተ ነኝ። ዳንኤል ብራውን ፕሮግራሙን ይመራል። የቴክኒክ መሐንዲሱ ሱሌማን ተራዋሊ ነው። ኢትዮጵያ እየተከራከረች ያለችው የውጭ መንግሥታት ለፈለጉት ምክንያትና በፈለጋቸው ጊዜ ያለ ዳኛ ጣልቃ ገብነት የማንንም ንግግሮች መጥለፍ ኢሜል ማንበብ ይችላሉ እያለች ነው። ደግሞም ለዚህ ማንም ምንም ሊያመጣ አይችልም ባይ ናት። ኔት ካርዶዞ ኤሌክትሮኒክ ፍሮንቲየር ፋውንዴሽን የሚባል የሲቪል መብቶች ተከራካሪ ድርጅት ነገረ ፈጅ ናቸው። የኢትዮጵያ መንግሥት በአንድ የአሜሪካ ፌዴራል ችሎት በተከሰሰበት በግል ሕይወት የመግባት ሕገወጥ የተባለ አድራጎት ክርክር ላይ ከሰጡት ማብራሪያ እየተቀነጨበ ነው፣ ዘገባ አለን በ2013 ዓ ም ብቻ ከ12 ሚሊዮን በላይ ለሚሆኑ ሕፃናት አመጋገባቸውን አሻሽለናል። ያ ደግሞ የሕፃናትን መቀጨጭና ባልተመጣጠን ምግብ የሚጎዱትን ቁጥር መቀነስ ማለት ነው። አምባሳደር አልፎንሶ ሌንሃርድ፣ የዩናይትድ ስቴትስ ዓለም አቀፍ የልማት ኤጀንሲ ዩኤስኤአይዲ ተጠባባቂ አስተዳዳሪ ናቸው። ዘገባ አለ እንደዚህም እስከ ምሽቱ አንድ ሰዓት ተኩል አብራችሁን ቆዩ። ክቡራትና ክቡራን አድማጮች አሁን የሰዓቱ ዋና ዋና የዓለም ዜና ይቀድማል። ቆንጅታ እየታሰማናለች። ጤና ይስጥልኝ፣ እንደምናመሻችሁ። ደቡብ ሶማሊያ ውስጥ ሰላሳ የሚሆኑ የአልሸባብ አባላት በርካታ የቡድኑ መሪዎችም ያሉባቸው በሰው አልባ አውሮፕላን በድሮን ጥቃት መገደላቸው ተሰማ። ትናንት ረቡዕ ማታ ጌዶ ክፍለ ሀገር በምትገኘው ባርዴር ከተማ አጠገብ የዩናይትድ ስቴትሱ የድሮን ጥቃት ደረሰ ተብሎ በሶማሊያ መገናኛ ብዙሃን በተላለፈው ዜና ላይ የዩናይትድ ስቴትስ የጦር ሰራዊት እስካሁን የሰጠው አስተያየት የለም። ከተገደሉት የአልሸባብ መሪዎች መካከል ጃማ ዴሬና ኢስማኤል ጃባድ የሚባሉ ያሉባቸው መሆኑን የኬንያ የሀገር አስተዳደር እና የብሔራዊ መንግስቱ አስተባባሪ ሚኒስትር ሙዌንዳ እንጆካ ተናግረዋል። ጃማ ዴሬ የሚባለው በታችኛው ጁባ የአልሸባብ ተዋጊዎች ምክትል አዛዥ ሲሆን፣ ጃባድ ደግሞ ከፍተኛ ወታደራዊ ባለስልጣን እንደነበረ አንድ የሶማሊያ ጋዜጠኛ ለቪኦኤ ገልጿል። ከሞቃዲሾ በስተ ደቡብ ምዕራብ አራት መቶ ኪሎ ሜትር ርቀት ላይ ያለችው ባርዴሬ የአልሸባብ ጠንካራ ይዞታ ስትሆን የሶማሊያ መንግስት ወታደሮችና የኢትዮጵያ ኃይሎች ያችን ከተማ ከአልሸባብ ለማስለቀቅ እየተዘጋጁ መሆናቸውም አብሮ ተዘግቧል። ዩናይትድ ስቴትስ ከአሁን ቀደምም በአልሸባብ መሪዎች ላይ ጥቃት አድርሳለች። እንደ አውሮፓውያን አቆጣጠር በመስከረም 2014 ዓ.ም አህመድ አብዲ ጎዳኔ የተባለውን የቡድኑን የበላይ መሪ በድሮን ጥቃት መግደሏ የሚታወስ ነው። ኢራን ኒውክሊየር ቦምብ መስራት ደረጃ እንዳትደርስ በተፈረመው ታሪካዊ ዓለም አቀፍ ስምምነት ስጋት ላይ ያሉትን እስራኤልንና ሳውዲ አረቢያን ለማረጋጋት ከፍተኛ የብሪታንያና የአሜሪካ ዲፕሎማቶች ጥረት እያደረጉ ናቸው። የብሪታንያ የውጭ ጉዳይ ሚኒስትር ፊሊፕ ሃመንድ የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔተንያሁን ሊያነጋግሩ ወደዚያው ተጉዘዋል። ውሉን ታሪካዊ ስህተት ያሉት ኔተንያሁ በዩናይትድ ስቴትስ ምክር ቤት እንዳይጸድቅ ጥረት እንደሚያደርጉ አስታውቀዋል። ይህ በዚህ እንዳለ በዋሽንግተን ደግሞ የዩናይትድ ስቴትሱ የውጭ ጉዳይ ሚኒስትር ጃን ኬሪ የሳውዲ አቻቸውን አዴል አልጁቤርን ያነጋግራሉ። የግብጽ የእስላማዊ መንግስት ግብረአበር የሆነ ቡድን በሰሜን ሲናይ በሀገሪቱ የባህር ኃይል መርከብ ላይ የሚሳይል ጥቃት አካሂጃለሁ እያለ ነው። ቡድኑ ዛሬ በኢንተርኔት ያወጣው ፎቶ መርከቡ በሮኬት ሲመታ ያሳያል። ይሁን እንጂ ያ ፎቶ በትክክል የዚያ ድንገት መሆኑ ሊረጋገጥ አልቻለም። የግብጽ ባለስልጣናት የባህር ኃይሉ መርከብ ከሽምቅ ተዋጊዎች ጋር በተካሄደ ግጭት ቃጠሎ ደርሶበታል ነው ያሉት። ከመርከበኞቹ መካከል የሞተ ሰው የለም ብለዋል። የግሪክ የፓርላማ አባላት የእዳ ማቅለያ ብድሩን ለማግኘት የተፈለገባትን ከባድ የሆኑ የለውጥ እርምጃዎችን ያካተተ እቅድ ማሳለፋቸውን ተከትሎ የአውሮፓ ሀገሮች የገንዘብ ሚኒስትሮች ዛሬ ብድሩ ወይም እርዳታው እንዴት እንደሚሰጥ እየተነጋገሩ መሆናቸው ተሰምቷል። ለሰዓቱ ያለን ዜና በዚሁ ያበቃል። ቆንጂት አመሰግናለሁ ለዜናው ከምሽቱ 3 ሰዓት በ1922ና 25 ሜትር ባንድ የአጭር ሞገድ ስርጭታችን ከተጨማሪና ሰፋ ካሉ የሰዓቱ ዜናዎች ጋር ደግሞ እንመለሳለን ይህ በ1431 ኪሎ ኸርትስ መካከለኛ ሞገድ የሚተላለፍላችሁ የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው አሁን ወደ መጀመሪያው ዘገባችን እናልፋለን የኢትዮጵያ መንግሥት ኮምፒውተሬ ላይ የስለላ ማልዌር ልኮብኝ ሲሰልለኝ ቆይቷል ሲሉ ኪዳኔ ተብለው የተጠሩ አሜሪካዊ ዋሽንግተን ዲሲ በሚገኘው የዩናይትድ ስቴትስ ወረዳ ፍርድ ቤት ክስ መስርተው ጉዳዩ ከትናንት በስቲያ ዳኛ ፊት ቀርቧል። የከሳሽና የተከሳሽ ጠበቆች ረዥም ክርክር አድርገዋል። የኢትዮጵያ መንግሥት ጠበቆች ክሱ ውድቅ እንዲደረግ ጠይቀዋል። በሃኪንግ ቲም የሚባለው ጣሊያን የሚገኝ የስለላ ማልዌር ሰሪ ኩባንያ ደግሞ ከኢትዮጵያ መንግሥት ጋር ያለውን ግንኙነት ማቋረጡን አስታውቋል። ተጨማሪ ዝርዝራለን ለደህንነቴና ለቤተሰቤም ደህንነት ስለምሰጋ ስሜ ኪዳኔ ተብሎ ይጠራ ያሉት የሜሪላንድ ነዋሪ አሜሪካዊ ኤሌክትሮኒክ ፍሮንቲየር ፋውንዴሽን በሚባለው የሲቪል ነጻነቶች ተሟጋች ተቋም ይወከላሉ። በምሕፃር ኢኤፍኤፍ ተብሎ የሚጠራውና በኢንተርኔት ላይ ሐሳብን የመግለጽ ነጻነትን ለማስከበር እንደሚሟገት የሚናገረው ድርጅት ልክ የዛሬ ዓመት ሐምሌ 11 2006 ዓ ም ዋሽንግተን ዲሲ ለሚገኘው የዩናይትድ ስቴትስ ወረዳ ፍርድ ቤት ባስገባው ባለ 46 ገጽ የክስ ማመልከቻ የሚሟገትላቸው አሜሪካዊ የግል ሕይወት መደፈሩን አስታውቀዋል። የኢትዮጵያ መንግሥት የኢትዮጵያ ተወላጅ በሆኑትና ላለፉት 22 ዓመታት አሜሪካ ውስጥ በሚኖሩት ኪዳኔ የግል ኮምፒውተር ወይም ላፕቶፕ ላይ ፊንፊሸር የሚባል የስለላ ፕሮግራም ወይም ማልዌር መላኩንና መጫኑን የኢኤፍኤፍ ተሟጋችና የኪዳኔ ተጠሪ ናታን ካርዶዞ ለፍርድ ቤቱ ተናግረዋል። በዚህም የኪዳኔን የስካይፕ ንግግሮች እየጠለፈ ሲያዳምጥ መቆየቱንና የኢሜይል መልእክቶቻቸውንም ሲያነብና በኢንተርኔት የሚያደርጓቸውን ፍለጋዎችና ሥራዎችም ሲከታተል መቆየቱን ጠበቃው አመልክተዋል። ሚስተር ካርዶዞን ከችሎቱ ሂደት በኋላ አግኝቼ ስጠይቃቸው እጅ ከፍንጅ ነው የያዝናቸው ብለውኛል። የኢትዮጵያን መንግሥት መሆኑ ነው። እጅ ከፍንጅ ነው የያዝናቸው። በእርግጥ ይህ በሚስተር ኪዳኔ ላይ መድረሱ ያሳዝናል። ነገር ግን መንግስቱ የኪዳኔን የስካይፕ ንግግሮች ሲጠልፍና ሲያዳምጥ መያዛችን እድለኞች ነን። እናም በኢትዮጵያ መንግስት ላይ በስልክ ንግግሮች ጠለፋ ሕግ መሰረት በፌዴራሉ ፍርድ ቤት ክስ መመስረታቸውን ተናግረዋል። ካርዶዞ ካርዶዞ ለፍርድ ቤቱ ባሰሙት ክርክር ከጥቅምት 2005 ዓ ም በኢትዮጵያ አቆጣጠር ነው በዘለቀው ጊዜ ተከላካዩ ወይም ተከሳሹ በኪዳኔ ኮምፒውተር ላይ የድብቅና ጎጂውን ፊንስፓይ ማልዌር መጫኑን የኢንተርኔት ግንኙነቶቻቸውንና እንቅስቃሴዎቻቸውን ሁሉ መጥለፉንና መከታተሉን ተከሳሹ ማለትም የኢትዮጵያ መንግሥት ማልዌሩን የላከላቸው ከወርድ ዶክመንት ጋር በተያያዘ አባሪ መሆኑን ከዚያም በአቶ ኪዳኔና በመላ ቤተሰባቸው ላይ ስለላ ሲያካሄድ መቆየቱን አብራርተዋል። ኪዳኔ የሚጠይቁት በክሱ አቀራረብ መሠረት ኢትዮጵያ ቀድታ የያዘቻቸው የኪዳኔ የስልክ ምልልሶች፣ የግል ሕይወታቸው ወይም ገመናቸው መደፈር፣ በቤተሰባቸው የኢንተርኔት እንቅስቃሴ ላይ የተደረገው ክትትል አግባብነት የሌለውና ሕገወጥ ነው ተብሎ እንዲበየንላቸው ነው። የግል ሕይወታቸው በመደፈሩ በስልክ ንግግሮች ጠለፋ ሕግ በተደነገገው መሠረት የጉዳት ካሳ እንዲከፈላቸው የሚያቀረቡት ክስ በተራ ቁጥር 12 ላይ ይጠይቃል። በእርግጥ ይህንን ያህል ተብሎ በክሱ ላይ የሰፈረ ቁጥር የለም። የኢኤፍኤፉ ነገረ ፈጅና በችሎቱም ላይ ቀርበው የተሟገቱት ካርዶዞ ጥያቄው የገንዘብ አይደለም ይላሉ። ይሄ ጉዳይ የገንዘብ ጥያቄ አይደለም። አቶ ኪዳኔ የሚፈልጉት የተፈጸመባቸው አድራጎት ሕገ ወጥ መሆኑንና ሰዎች ቤታቸው ውስጥ ሆነው የሚያደርጓቸውን የስልክ ንግግሮች ያለ ፍርድ ቤት ትእዛዝ መጥለፍ ሕገ ወጥ መሆኑን ዳኛው እንዲፈርዱላቸውና እንዲቆም እንዲደረግ ነው። የኢትዮጵያ መንግሥት ጠበቃ ራበርት ቻሮ የኮምፒውተር አድራሻ ሊጭበረበር እንደሚችል ከመጠቆም በስተቀር አድራጎቱ አልተፈጸመም ሲሉ በችሎቱ ላይ በግልጽ አልተከራከሩም። ይልቅ የእርሳቸው መከራከሪያ የአሜሪካ ፍርድ ቤት ጉዳዩን የማየት ወይም የመዳኘት ሥልጣን የለውም ነው፣ ክሱ ውድቅ ይደረግ ነው። አንድም በክሱ ውስጥ የተጠቀሰው አድራጎት መነሻ የዩናይትድ ስቴትስ ግዛት አይደለም። በሌላ በኩል ደግሞ ተከሳሹ ሉዓላዊ የሆነ መንግሥት ነው። ገለጥ ያለ ማብራሪያ እንዲሰጡኝ የግሪንበርግ ቶሬግ የሕግ አገልግሎቶች ቢሮውን ጠበቃ ሚስተር ቻሮውን ችሎቱ ከተነሳ በኋላ ጠይቄያቸው ነበር። በጉዳዩ ላይ ማብራሪያ ከኤምባሲው መጠየቅ እንደምችል ነግረውኝ ተለያይተናል። ለማንኛውም ይህንን የውጭ መንግሥትና ያለመደፈር ወይም ያለመከሰስ ወይም የኢሚኒቲ ጥያቄ ለተሟጋቹ ካርዶ ዘዋንስ ይችላቸው ነበር። Foreign governments are immune from some types of suit, but this isn't one of them. When foreign governments commit የውጭ መንግስታት የማይከሰሱባቸው አንዳንድ ጉዳዮች አሉ። ይህ ግን ከነዚያ አንዱ አይደለም። ብርቱ ወንጀሎች በአሜሪካም ይሁን በፈረንሳይም ይሁን በጀርመን ምድር ላይ ቢፈጸሙ ያስጠይቃሉ። የውጭ መንግስት ስለሆነ ብቻ ሙሉ በሙሉ አይከሰስም ማለት አይደለም። የንግድ ጥፋት፣ ውል ማቋረጥ በመሳሰሉ ጉዳዮች ላይከሰሱ ይችላሉ የግል ሕይወት ወይም ገመናን መድፈር ግን ያስጠይቃል። የአሜሪካም ሆነ ዓለም አቀፍ ሕግጋት በዚህ ጉዳይ ላይ ግልጽ ናቸው። የኢትዮጵያን መንግሥት መከራከሪያ ታዲያ የተሟጋቹ ኤሌክትሮኒክ ፍሮንቲየር ፋውንዴሽን ጠበቃ እንዴት ነው የሚገነዘቡት? ኢትዮጵያ እየተከራከረች ያለችው የውጭ መንግሥታት ለፈለጉት ምክንያትና በፈለጋቸው ጊዜ ያለ ዳኛ ጣልቃ ገብነት የማንንም ንግግሮች መጥለፍ ኢሜል ማንበብ ይችላሉ እያለች ነው። ደግሞም ለዚህ ማንም ምንም ሊያመጣ አይችልም። ባይናት አመክኗዊ ድምዳሜያቸውን አስተውለ ከሆነ ደግሞ ከዚህም ገፋ ይላል። የሚከራከሩት ኢትዮጵያውያን ሰላዮችን በአካል ወደ አሜሪካ ቢልኩ እንኳ ማድረግ የሚቻል ነገር የለም ብለው ነው። ይህ ደግሞ ስህተት ነው። ስለዚህ እኛ የጠየቅነው ጉዳዩ እንዳይቋረጥ ወይም ወደፊት እንዲገፋ ዳኛው እንዲወስኑልን ነው። ይህን ለሁለት ሰዓታት ተኩል የዘለቀ ክርክር ዳኛው ራንዶልፍ ሞስ አዳምጠዋል። በጥያቄና መልስ ማብራሪያዎችንና ማገናዘቢያዎችን በመጠየቅ አከራክረዋል። ውሳኔያቸውን በቅርቡ እንደሚያሳውቁ በዩናይትድ ስቴትስ ፌዴራል ፍርድ ቤት የወረዳው ምድብ ችሎት ዌብሳይት ላይ እንደሚወጣ አሳውቀው ችሎቱ ተነስቷል። የኢትዮጵያ መንግሥት ጠበቃ ራበርት ቻሮው በሰጡኝ ምክር መሠረት ዋሽንግተን ዲሲ የሚገኘው በአሜሪካ የኢትዮጵያ ኤምባሲ ተጨማሪ ማብራሪያ እንዲሰጥበት ለመጠየቅ ተደጋጋሚ ሙከራዎችን ባደርግም መልእክቶችን ብተውም መልስ ማግኘት አልቻልኩም። የዳኛ ሞስ ውሳኔ ምንም ይሁን ምን እንርታም እንረታ በጉዳዩ እንገፋለን ብለዋል። የኢኤፍኤፉ ጠበቃ ኔት ካርዶዞ በእርግጥ ረጅም ጊዜ የሚጠይቅ ጉዞ ይሆናል፣ ግን ይገባዋል ብለዋል። በሌላ በኩል ደግሞ ለኢትዮጵያ መንግሥት የስለላ ማልዌሮቹን ይሸጣል ተብሎ የሚጠረጠረውን ተቀማጭነቱ ጣሊያን የሆነውን ሃኪንግ ቲም የሚባለውን ድርጅት የንግድ ዳይሬክተር ኤሪክ ሬብን አግኝቼ ነበር። በኢሜይል በሰጡኝ መልስ ኢትዮጵያ የእኛን ቴክኖሎጂ ዩናይትድ ስቴትስ ውስጥ ያሉ ጋዜጠኞችን ለመሰለል ትጠቀማለች ሲል ሲቲዘን ላብ የሚባለው ቡድን በአውሮፓውያኑ የዘመን አቆጣጠር በ2014 ዓ ም ሪፖርት ማውጣቱን አስታውሰዋል። ሚስተር ሬብ አክለውም በጉዳዩ ላይ ምርመራና ማጣሪያ ማድረጋቸውን በኩባንያቸው ውስጥም ብዙ አስተያየቶች መንጸባረቃቸውንና መንሸራሸራቸውን በኢሜላቸው ላይ ጠቁመው ሃኪንግ ቲም ከዚህ ደንበኛ ጋር ያለውን ግንኙነት አቋርጧል ብለዋል። ለሃኪንግ ቲም ከዚህ ቀደም ከደንበኞቹ ጋር ያለውን ግንኙነትና እነማን እንደሆኑ እንደማይናገር ለቪኦኤ ተናግሮ የነበረ ቢሆንም በዛሬው ኢሜይል ላይ ግን ሚስተር ኤሪክ ሬብ ድርጅታቸው ከኢትዮጵያ የመንግሥት መሥሪያ ቤት ጋር ግንኙነት እንደነበረው አረጋግጠዋል። በደንቦች መመራትና የግንኙነታችንን ትክክለኛነት ማሳያ ሊሆን የሚችል የሕግ መሠረትን ያስፈልገን እንደነበር እናውቅ ነበር ብለዋል። የሃኪንግ ቲም የገበያ ዳይሬክተር ለአሜሪካ ድምፅ ሰሎሞን አባተ ነኝ፣ ዋሽንግተን። ወደ ተከታዩ ዘገባ እንለፍ። አሁን ወደ አዲስ አበባ ይወስደናል። የዩናይትድ ስቴትስ ዓለም አቀፍ የልማት ኤጀንሲ ዩኤስኤአይዲ በአንድ ዓመት ውስጥ ከ12 ሚሊዮን በላይ ለሚሆኑ ሕፃናት የምግብ እርዳታ እንደሰጠና በሚሊዮኖች ለሚቆጠሩ አርሶ አደሮች ገበያቸውን እንዲያሳድጉ የተለያዩ ድጋፎች ማቅረቡን የድርጅቱ ተጠባባቂ አስተዳዳሪ አስታውቀዋል። በኢትዮጵያ ዘመናዊ ግብርናን ለማስፋፋት ጥረት እንደሚደረግ አንድ ባለሥልጣን ጠቁመዋል። የግል ባለ ሀብቱ በግብርናው ዘርፍ እንዲሳተፍ መንግስት እንዲያበረታታ በኢትዮጵያ የዩናይትድ ስቴትስ አምባሳደር ሀሳብ አቅርበዋል። መለስካቸው አመሃ ዝርዝር ይዟል። በአዲስ አበባ ከተማ እየተካሄደ የሚገኘው ሦስተኛው ፋይናንስ ለልማት ዓለም አቀፍ ጉባኤ ቀጥሎ ውሏል። በጎን ከሚካሄዱት የተለያዩ ስብሰባዎች አንዱ የዩናይትድ ስቴትስ መንግስትና የአፍሪካ ህብረት በጋራ ያካሄዱት ሊደርሺፕ አንድ ፓርትነርሺፕ ቱ አቺቭ ግሎባል ፉድ ሴኪሪቲ ወይንም በአማርኛ ዓለም አቀፋዊ የምግብ ዋስትናን ለማረጋገጥ አመራርና ትብብር የሚል ርዕስ ያለው አጀንዳ ነበረ። በስብሰባው ላይ ከተገኙት መካከል የአሜሪካ ዓለም አቀፍ የልማት ተራድኦ ተጠባባቂ አስተዳዳሪ አምባሳደር አልፎንሶ ኢ ሌንሃርት የሀገራቸው መንግስት በዓለም ደረጃ የምግብ ዋስትናን ለማረጋገጥ ከተለያዩ መንግስታት ጋር በመተባበር የሚያከናውናቸውን ተግባራት አውስተዋል። በተለይ ይህን ግብ ለመምታት ፊድ ዘ ፊውቸር ወይንም የወደፊቱን ዓለም መመገብ በሚለው መርሃ ግብር መሠረት በአፍሪካ በእስያ እና በላቲን አሜሪካ በሚገኙ 19 ሀገሮች ውስጥ የተገኘውን ውጤት ዘርዝረዋል። በ2013 ዓ.ም ብቻ አቻምና ብቻ ማለት ነው። ከ12 ሚሊዮን በላይ ለሚሆኑ ሕፃናት አመጋገባቸውን አሻሽለናል። ያ ደግሞ የሕፃናትን መቀጨጭና ባልተመጣጠን ምግብ የሚጎዱትን ቁጥር መቀነስ ማለት ነው። ከፍተኛ ምርት የሚሰጡና የመሳሰሉትን መሣሪያዎችና ቴክኖሎጂዎችን በማስታጠቅ ሰባት ሚሊዮን አርሶ አደሮች ገቢያቸውን ከፍ እንዲያደርጉ በመርዳት ካስከፊ ድህነት ለመውጣት የሚያደርጉትን ጉዞ ደግፈናል። አምባሳደር ላይንሃርት እንዳሉት ይህ ትልቅ ውጤት ቢሆንም አሁን ካለው እውነታ ጋር ሲታይ ጨርሶ የሚያዝናና አይደለም። ዛሬ በዓለማችን ላይ ከሰባት መቶ ዘጠና ሚሊዮን በላይ ህዝብ በረሃብ ይሰቃያል። በሚቀጥሉት ሠላሳ አምስት ዓመታት ውስጥ የዓለም ህዝብ ቁጥር ከዘጠኝ 9 ቢሊዮን በላይ እንደሚሆን ይገመታል ያሉት ሌናርት፣ ይህን ሁሉ ህዝብ ለመመገብ የግብርና ምርት በስድሳ በመቶ መጨመር እንዳለበት አስገንዝበዋል። እንዲህ ያለ ምርታማነትን እውን ለማድረግ ግን የአየር ንብረትን ለውጥን ተከትሎ አዲስ መንገድና አሰራር ከወዲሁ ዓለም ሊፈጥርን እንደሚገባው አሳስበዋል። በዚሁ ስብሰባ ተካፋይ የነበሩት የኢትዮጵያ ግብርና ሚኒስቴር ሚኒስትር ዴታ አቶ ወንድራድ ማንደፍሮክ ጋዜጠኞች ከተሰነዘሩላቸው ጥያቄዎች መካከል የኢትዮጵያ መንግስት የግብርናውን ዘርፍ ይበልጥ ውጤታማ ለማድረግ ምን እቅድ እንዳለ ነበረ። ሚኒስትሩ እስከ ዛሬ የተገኙ መልካም ውጤቶችን ከማጠናከር አንስቶ የመስኖ ስራን ማስፋፋትና አርሶ አደሩ የምግብ ዋስትናውን ከማረጋገጥ ባሻገር ይበልጥ ገቢውን የሚያሳድግበት አሰራሮችን ስር እንዲሰዱ ማድረግ መሆኑን ገልጸዋል። ከዚህ በላይ ግን መዋለ ነዋዩ የሚሰፋበትን ብልሃት ተግባራዊ ማድረግ ነው ይላሉ። በዚህ ሂደት የባለ ሀብቶችም ድርሻ አንደኛውና ወሳኝ የሚሆነው ከፍተኛ ዋጋ ያላቸው ምርቶችን የማምረት ላይ ነው የሚሆኑ። በሆርቲካልቸር ላይ በእንስሳት ዘርፍ ላይ ኢንቨስትመንቱ እንዲሰፋ ከአርሶ አደሩ ጋር የሚተሳሰርበት እድል ለመፍጠር ይሄ ለአጭር ጊዜ ፈጣን እድገት ማረጋገጥ ያስችለናል። ብሎም በቀጣይነት ከሀገራችን በላይ ለኤክስፖርት የሚሆን ምርትም ለማምረት እድል ይሰጠናል። የአርሶ አደሩን ገቢ በሂደት እያደገ ይሄዳል። ስለዚህም ግብርናው ዘመናዊ ግብርናን በመፍጠር ሂደት ውጤታማ ግብርናን ለመስራት የምንሄድበት ይሆናል። በኢትዮጵያ የአሜሪካ አምባሳደር ፓትሪሽያ ሀስላሽ በመጨረሻ የሰነዘሩት ሀሳብም ከዚህ ጋር በቅርብ የሚያያዝ ይመስላል። የግል ዘርፉ በአገሪቱ ውስጥ ባለው እድገት ከመንግስት ጋር በተባበረ መንገድ ይሳተፍ ዘንድ መንግስት ምቹ ሁኔታዎችን መፍጠር ይኖርበታል። የኢትዮጵያ መንግስት የግሉ ዘርፍ ይበልጥ ይንቀሳቀስ ዘንድ ቀስ በቀስ ህዋውን እየከፈተ ይገኛል። ይህንን አዝማሚያ በብርቱ እንደግፈዋለን፣ ምክንያቱም የግሉ ዘርፍ ይህን ግስጋሴ ይበልጥ ለማፋጠን የተለየ ተነሳሽነት አለው ብለን ስለምናምን ነው። በዚህ የጎንዮይ ስብሰባ ላይ የአፍሪካ ህብረት ኮሚሽን ምክትል ሊቀመንበር ራስተስ ሙዌንቻም ተገኝተዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ መለስካቸውን። አመሰግናለሁ ወደ ተከታዩ ዘገባ እንለፍ። ኢራንን የኒውክሌር ጦር መሳሪያ ባለቤት ከመሆን ለማስቆም የታለመና በምላሹ ደግሞ ኢራን የተጣሉባት ማዕቀቦች እንዲነሱ የሚያደርግ ከትናንት በስቲያ ቪየና ላይ ስምምነት ተፈርሟል። ለበርካታ ዓመታት የዘለቀው ውጥረት፣ ሁለት ዓመታት የፈጀ ዲፕሎማሲያዊ ጥረት ታሪካዊ መሆኑ ከተነገረለት ስምምነት ምን ተጨባጭ ውጤት ይጠበቅ ይሆን? ስምምነቱ ዩናይትድ ስቴትስና ኢራን ውስጥ የሚጠብቁት ፈተናዎችና መጪ እጣውስ ምን ይሆን? የባለሙያ ትንተና ይዘናል። ዶክተር ሹመጥ ሲሻኝ በቨርጂኒያው ክሪስቶፈር ኒውፖርት ዩኒቨርሲቲ የታሪክ መምህር ናቸው። በዓለም ስልጣኔ በዘመናዊ የመካከለኛው ምስራቅና የእስልምና ጉዳዮች ዙሪያም ጥናት በማድረግ ይታወቃሉ። አሉላ ከበደ ዶክተር ሹመትን አነጋግሯል። የውይይታቸው ሁለተኛ ክፍል ቀጥሎ ይቀርባል። ስጋቶቹን ሚዛን እንመለከታለን። የዚህን ፈርጀ ብዙ የኒውክሌር ስምምነት ሌሎች አንድምታዎች ደግሞ እንመርምር። ዶክተር ሹመት ኢራን ማዕቀቡ ሲነሳላት በአሁኑ ሰዓት በማዕቀብ ስሩ የወደቀ የነዳጅ ሽያጭ አቅሟ ከፍ ይላል። በዚህም አሁን ያለውን የነዳጅ ገበያ ያናጋል ወይም ይለውጣል የሚል ስጋት አለ። የኢራን ከፍተኛ የነዳጅ ምርት በገበያው በማይገኝበት ወቅት ትልቁን ድርሻ እየተቀራመቱ ያሉ በአፍሪካም ውስጥ እንደ ናይጄሪያ እንደ አንጎላ ያሉ አገሮች ይህ ሁኔታ አሉታዊ ተጽዕኖ ይከስትባቸው ይሆናል የሚል ግምት አሳድረዋል። በዚህ ስረገድ ምን ይመለከታሉ? አዎ ልክ ነው። በተጣለባት ማዕቀብ ምክንያት ኢራን አሁን በቀን የምታመርተው ሁለት ነጥብ ስምንት ሚሊዮን በርሜል ዘይት ነው። ከዚህ በፊት ከ ሶስት ነጥብ አምስት ሚሊዮን በላይ ታምርት ነበረ። ስለዚህ ያ የተነሳላት እንደሆነ ወደ ሰባት መቶ ስምንት መቶ ሺህ በርሜል በቀን ለገበያ ታቀርባለች ማለት ነው። ይሄ አሁን ዝቅ ያለውን የዘይት ገበያ የበለጠ ዝቅ ሊያደርገው ይችላል። ታስታውስ እንደሆነ ከአንድ አመት በፊት የዘይት ዋጋ ወደ መቶ አስራ አምስት ብር በበርሚል፣ አሁን ያ ወርዶ ወደ ሀምሳ ስምንት አካባቢ ወድቋል። ገና የኢራን ዘይት ሳይገባ ነው እንግዲህ እና የኢራን ዘይት መግባት የጀመረ ለት የበለጠ ወደ ታይዝቅ እንደሚል የታወቀ ነው። ነገር ግን ይሄ ነገ የሚሆን ነገር አይደለም። ምክንያቱም መጀመሪያ ይህንን ድርድር ኮንግረስ ለስልሳ ቀን አለው ያንን የሚያይበት ከዚያ በኋላ ደግሞ እንዲሁ ሌላ ደረጃዎች አሉ። ስለዚህ ማዕቀቡ ቢያንስ ከስድስት ወር በፊት ተፈጻሚነት አይኖረውም። እና እለቱን የሚሆን ጉዳይ አይደለም። ሌላው ደግሞ እርግጥ የኢራን የዘይት ክምችት ከፍተኛ ነው። በዓለም አራተኛው ነው ደረጃ ግን እንዲያም ሆኖ ኢራን የምታመርተው እንግዲህ ወደ ቪቨን ቢለቀቅላት እንኳን ሶስት አራት ሚሊዮን በር ሚል በቀን ነው። ይህንን የምናነጻጽረው በዓለም በቀን ዘጠና ሚሊዮን በር ሚል ነው የሚጠቀመው። ስለዚህ ከዚህ አንጻር ስናየው ይህን ያህል ሊሆን አይችልም። መጠነኛ የሆነ ወሬው ራሱ ብቻ ገበያውን ወደ ታች ያወርደዋል። አሁንም ያንን እያየን ነው። እንኳን ተፈጻሚ ሆኖ እና ምናልባት ትንሽ ሳሳ ያሉ አገሮች አንጎላ፣ እንደ ናይጄሪያ ያሉ ይሄ በቀላሉ ሊሰማቸው ይችል ይሆናል። ሌላ አንድ ጫፍ እንመልከት። ቅድም ነካ አድርገነዋል። በመካከለኛው ምስራቅ በሱኒ አረቦች ና በሺያ አረቦች መካከል ያለው ውጥረት የቆየ ነው። በራሳቸው በቀጥታ ከሚኖሩ ተጽዕኖዎች ሌላ በአጎራባች ምስቅልቅል ሁኔታ ጦርነቶች ባሉባቸው አንዱ ከሌላው ጋር የሚዋጋ የሚመስልበት ሁኔታ ይኖራል። ይህ የኢራን መጠናከር ተሰሚነት በዚህ ጊዜ እንኳን ማዕቀቡ እያለባት ከፍተኛ ተጽዕኖ እያደረገች ነው በሚባልባቸው በሶሪያ በኢራቅና በየመን የምታሳድረውን ተጽዕኖና የተባባሰ ሁኔታ ለመፍጠር አደጋው ግልጽ ነው የሚል ስጋት ያደረባቸው የሱኒ አረቦች ድምጻቸውን እያሰሙ ነው ይሄን ስምምነት ተከትሎ ያለባቸውን ስጋት ሲገልጹ አረቢያ በቀዳሚው ረድፍ የምትገኝ ናት ሌሎችም አሉ ይህ ተጨባጭነት ያለው ስጋት አይመስሎትም እርግጥ አዎ ሳውዲዎችና ሌሎችም የገልፍ አገሮች ይህንን ሁኔታ በእጅጉ ሲጠቀሙበት ቆይተዋል። ኢራን በዚያ አካባቢ ላሉ የፖለቲካ ኃይሎች የምትሰጠውን ድጋፍ ምክንያት በማድረግ በተቻለ መጠን ምዕራቡን በተለይ የአሜሪካን እርዳታ ለማግኘት ከፍተኛ የፖለቲካ መሳሪያ ሆኗቸው ቆይቷል። ይበልጥ ደግሞ ራሳቸውን እንደ አሜሪካ አጋር አድርገው በማቅረባቸው ምክንያት እነሱ እዚህ አካባቢ የሚፈጥሩት ማተራመስ ትኩረት እንዳያገኝም አድርጓል። እስኪ ይጥቀሷቸው የእነሱን አካባቢውን ጸጥታ በመንሳት እንዲሁም ወደ አደገኛ ሁኔታ በማምራት በእውነቱ ውስጥ ገባ ብለን በምንመለከትበት ጊዜ ባለፉት ሰላሳና አርባ አመታት ኢራን ካደረገችው አስተዋጽኦ ይልቅ ለምሳሌ ሳውዲ አረቢያ ያደረገችው ይበልጣል። በአፍጋኒስታን ያለውን የታሊባን ኃይል ፈልፍሎ ያሳደገው በሳውዲ አረቢያ የሚደገፉና የተመሰረቱ ፓኪስታን ውስጥ መድረሳዎች ናቸው። ታሊባን ሆነው በኋላ የተነሱት በሙሉ በዚያ ትምህርት ቤት ያለፉ የሳውዲ አረቢያ ሳላፊስት መምህራን እያሰለጠኗቸው ናቸው። የአልካሄዳ ሀይሎች በአብዛኛው የተመለመሉት የተፈለፈሉት እንዲሁ ከዚሁ ከዋሀቢስ ቡድኑ ከሳውዲ አረቢያ ነው። ይሄ የአይነት የእስልምና አመለካከት በይፋ የሳውዲ አረቢያና ሌሎችም የገልፍ ሀገሮች የሚደግፉት ነው። ከነ ቢንላደን አንስቶ እነዚያ በናይን ኢለቨን የተሳተፉት አብዛኛዎቹ ሀይጃከርስ እነዚህ እነዚህ ሁሉ መሰረታቸው ሳውዲ አረቢያ ነው። አሁንም ቢሆን ሲሪያን የሚያተራምሰው ሀይል በአብዛኛው ድጋፉን ያገኘ የነበረው ከሳይዲ ሀይሎች ነው። ይህን አልኑስራን እና ሌሎቹንም እጅግ በጣም አክራሪ የሆኑ አሁን እዛ አካባቢ ያንን ሁኔታ በሚያምሱት መካከል ያለውን ይመለከታል። ስለዚህ የሳውዲ አረቢያ እጅ አለበት። ነገር ግን ይሄ እንዳይታይ የኢራን ስጋት ሸፍኖት ቆይቷል። በሌላ በኩል ኢራን እዚህ አካባቢ የፈጠረችውን ጫና የተመለከትን እንደሆነ እርግጥ ነው፣ ህዝባላን በማገዝ በኩል ከፍተኛ አስተዋጽኦ አድርጋለች። እንዲሁም ሀማስን ትደግፋለች። ነገር ግን ከነ አይሲስ፣ ከነ አልካይዳ፣ ከነ ታሊባን ጋር ስናመዛዝናቸው እነ ህዝባላና እነ ሀማስ የሚጠይቁት ጥያቄ አለ። ለድርድርም ሊቀርቡ የሚችሉ ያ በመጠኑ ከተመለሰላቸው ወደ አለም አቀፍ ማህበረሰቡ ሊጠጉ የሚችሉ ሀይሎች ናቸው። እንግዲህ እነዚህን ማነጻጸር ያለብን ከነ አይሲስ ጋር ነው። እነኝህም በአሸባሪነት አለም አቀፍ አሸባሪ ቢፈረጀዋላው፣ እርግጥ የሚከተሏቸውም የአሸባሪ ታክቲክ አላቸው። ነገር ግን ማየት ያለብን መጨረሻው ምንድን ነው ግቡ ምንድን ነው የሚለው ነው እና የነ አይሲስ ጋራ ከነ አልኬዳ ጋራ ከነ ታሊባን ጋር በምናወነጻጽርበት ጊዜ ኢራን ያሰለፈቻቸው ሀይሎች በጠንቃቸው ዓለም አቀፍ ማለት ነው። ለአካባቢው እርግጥ ተጽዕኖ ሊኖረው ይችላል። ለዓለም አቀፉ ግን ያለው ጠንቅ የሚነጻጸር አይደለም። በሌላ በኩል ሳኡዲ አረቢያ ስርዓት እጅግ በጣም ኋላቀር የሆነ ስርዓት ነው። እርግጥ የአሜሪካ አጋር ተብሎ ስለሚቆጠር ምዕራቡም እንደዚሁ እነሱን እንደ አጋር ስለሚመለከታቸው ያ ሁኔታ አካባቢውን ወደ ከፋ ደረጃ የሚያደርስ የሳኡዲንም ስርዓት እንዲሁ እጅግ በጣም ሜዲቫል በሆነ ሁኔታ ይዞ ያቆየው ሁሉ ትኩረት እንዳይደረግበት ዓለም አቀፉ ማህበረሰብ ያንን እንዳያይ ተደርጎ የቆየ ነው። በእስራኤልም በኩል ቢሆን እስራኤል ትልቋ የአሜሪካ አጋር ተብላ የምትቆጠር ነች። ነገር ግን እስራኤል በምትፈጥረው ችግር ምክንያት ደግሞ በአሜሪካ ላይ የሚደርሰውን ችግር ያኑ ያህል የበረታ ሆኗል። ምሳሌ ስጡን እስኪ ባጭሩ። እስራኤል በምታደርጋቸው ምክንያቶች በዩናይትድ ስቴትስ ላይ የሚፈጠሩ ጫና ያሉትን። አዎ፣ አብዛኛው የአረብ ወጣት በተለይ በአሜሪካ ላይ የፈጠረው ከፍተኛ ጥላቻና ቂም እስራኤል ፍልስጤም ውስጥ በምታካሄዳቸው እርምጃዎች የመነጨ ነው እስራኤል ሳውዘርን ሌባኖንን በተደጋጋሚ ባደረሰችው ጥቃት የመነጨ ነው። እነዚህ ሌላው ዓለም እጅግ በጣም የሚቆጭባቸውና የሚያመርባቸው ናቸው። እርግጥ ምዕራባውያን፣ በተለይ አሜሪካውያን የፓለስቲንያኖችን ሁኔታ አያጤኑትም። ምክንያቱም ለነሱ በትክክል ቀርቦም አያውቅም። የዜና አውታሩም ይሁን የሚጻፉት መጽሐፎችም የእስራኤልን ወገን ነው እንጂ በዚያ በኩል የሚደርሰውን በደል የሚያውቅ የለም። እዚያ አካባቢ ያሉት ግን ይህንን ያውቃሉ። እና ለብዙዎቹ ቅሬታና በኋላም ደግሞ አፈንጋጭነት መሰረቱ የሚሆነው እንዲያውም ብዙዎቹ ሪሊ በፖለቲካ የሚጠመቁት መጀመሪያ በፍልስጤም ጉዳይ ነው። ምክንያቱም ለእነሱ አይን እጅግ በጣም ዘግናኝና የከፋ ነው ብለው ነው የሚያምኑት። መልካም ሂደቱን እንከታተላለን። ዶክተር ሹመት ሲሻኝ፣ በዚህ በቨርጂኒያ የሚገኘው የክሪስቶፈር ኒውፖርት ዩኒቨርሲቲ የታሪክ መምህር፣ በዓለም ስልጣኔ፣ የመካከለኛው ምስራቅና የእስልምና ታሪክ ጉዳዮች ጥናት የሚታወቁ ለጊዜው አመሰግናለሁ። እግዜር ይስጥልኝ አመሰግናለሁ ጌታ። እኔም አመሰግናለሁ አሉላንና ዶክተር ሹመትን። ከመሰነባበታችን በፊት አንዳንድ አጠራጠር ያሉ መረጃዎችን ላካፍላችሁ። አንድ የዩናይትድ ስቴትስ ዶላር ዛሬ 20 ብር ከ72 ሳንቲም ተመንዝሯል። አንድ ፓውንድ 22 ብር ይቅርታ፣ አንድ ዩሮ 22 ብር ከ57፣ አንድ የእንግሊዝ ፓውንድ 32 ብር ከ31 ሳንቲም ተመንዝሯል። በኢትዮጵያ ሜቴሮሎጂ ኤጀንሲ ትንበያ መሰረት ከዌብሳይታቸው አሁን ያገኘሁት ነው። ነገ አዲስ አበባ ዝናባማ ትሆናለች። ከፍተኛ ሙቀቷ 23 ዝቅተኛው 12 ዲግሪ ሴልሽስ ነው የሚሆነው። በኢትዮጵያ ጎዴ ብቻ ነው ነገ ፀሐያማ የሚሆነው። ጅጅጋና ሰመራ ደመናማ፣ ከፊል ደመናማ ከመሆናቸው በስተቀር በአብዛኛው የሀገሪቱ ክፍል ዝናብ ይጥላል። የኢትዮጵያ ከፍተኛው ሙቀት የሰመራው ከፍተኛ 44፣ ዝቅተኛው ደግሞ የአዲስ አበባና የመቀሌው 12 ዲግሪ ሴልሽስ ነው። በዚሁን ሰነባበት ክቡራትና ክቡራን አድማጮች አብነት አጎናፍር ማን ነው ያለው ይላል። በዚሁ እስከ ዝግጅታችን ፍጻሜ ድረስ እንቆያለን። ፕሮግራሙን ይመራልን ዳንኤል ብራውን፣ እንደዚሁም ሱሌማን ታራዋሌ የቴክኒክ መሐንዲሱ ነው። እኔም ሳስተናግዳችሁ ቆየሁት ሶሎሞን አባተ ነኝ። ጤና ይስጥልኝ። መልካም ምሽት። This program has come to you from the Voice of America, Washington.